የኢህአዴግ መንግስት ስልጣን ከያዘ ጀምሮ የአማራ ክልል ተወላጆችና ነባር ግዛቶች ወደ ሌሎች ክልሎች ተካለዋል በሚል በተለያዩ አካባቢዎች ቅሬታ የሚያሰሙ የህብረተሰብ ተወካዮች አሉ በተናጠል ያካሄድነው ትግል ብዙም ውጤት አላመጣም በሚል ጥያቄ ከነበራቸው የማንነትና የወሰን አስመላሽ ኮሚቴዎች መካከል አራቱ ዛሬ በባህር ዳር ጥምረት መስርተዋል የጥምረቱ ጊዜያዊ አስተባባሪ አቶ ኃይለ ሚካኤል አሪያ በጥምረቱ የተካተቱ አባላትንና አስፈላጊነቱን ያብራራሉ የራያ የመተከል፣ የጠለምት፣ የሸዋ አደራ ኮሚቴ ናቸው። አስፈላጊነቱ በተናጠል የምንጓዘው ጉዞ እጅግ አዝጋሚና ለውጥ ሊያመጣ ባለመቻሉ በአንድ በጥምረት ወደ አንድ ከመጣን ግን ውጤት ልናመጣ ስለምንችል ተግባብተንበት ተነጋግረንበት ሰፊ ጥናት ተደርጎበት የተደረገ ነው። አንድነቱ የበለጠ ጉልበት እንደሚሰጥና በመንግስት ላይ ጫና እንደሚያደርግ መረጃዎችንም ለመሰብሰብ ያስችላል ብለዋል። ወደ አንድ ስንመጣ ብዙ ስራዎች ይሰሩበታል በተለይ የክልሉ መንግስት የፌዴራሉ መንግስት ግፊት ታድርጎ ጥያቄዎቻችን የአማራ የተጠየቁ ጥያቄዎች በሰፊው የሚመለሱበትን መንገድ ለማመቻቸት፣ ሌላው ብዙ ታሪካዊ ሰነዶችን ለማሰባሰብ የተናጠሉ ጉዞ ብዙ አመች አይሆንም። ወደ አንድ ከወን ግን ውጤቱም የተሻለ ሊሆን ስለሚችል ማለት ነው። በአማራ ክልል ከሚገኙ አምስት የማንነትና የወሰን ጥያቄ ካላቸው ኮሚቴዎች መካከል የወልቃይት አማራ ማንነትና የወሰን አስመላሽ ኮሚቴ አልተገኘም። ምክንያቱን አቶ ኃይለ ሚካኤል ያብራራሉ። እንግዲህ ጋብዘናል። ለምን እንዳልመጡ ብዙም አላወቅንም። በተደጋጋሚ ነግረናል። ምናልባት ቀጣይ ወደዚህ እንዲገቡ የሁሉም አካል ግፊት ይኖረዋል። የተናጠል ጉዞ ብዙም ትርጉም ስለሌለው ለሕዝባችንም ውጤት ሊያመጣ ስለማይችል እና ሁሉም አካል ግፊት ታድርጎ ወደዚህ እንዲመጡ ያው ሁሉም አካል እርብርብ ሊያደርግ ይገባል። እኛም እንቀጥላለን፣ ወደ እኛ እንዲመጡ እናደርጋለን። ግን ክፍት ነው የሰነዳችን፣ የዚህ ላይ ያለው ሰነድ ክፍት ነው። ማንኛውም የወሰና የማነት ተመላሽ ኮሚቴ መጥቶ እዚህ ማህበር ውስጥ መካተት የሚችል መሆኑን ነው የምገልጸው። በቦታው የነበሩት የአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ሰብአዊ መብት ረዳት ፕሮፌሰር ዶክተር ሲሳይ መንግስቴ በሰጡት አስተያየት በጋራ መታገሉ የተሻለ ውጤት ለማስመዝገብ ያግዛል ብለዋል። ይሄ ጥሩ ጅምር ተደርጎ ሊወሰድ ይችላል። ምክንያቱም በተናጠል ሊካሄዱ የነበሩ ትግሎች እና እንቅስቃሴዎች ወደ አንድ መጥተው የአማራዊ ስሜት ይዘው ከክልሉ መንግስትም ጋር የተሻለ ግንኙነት ለማድረግ ከሚታገሉት አካልም ጋር ጠንከር ያለ የህዝብ ድጋፍ አግኝተው ጫና እንዲፈጥሩ የፌዴራል መንግስቱም ተገቢ ትኩረት እንዲሰጠው የማድረግ አቅም ይኖራቸዋል። ይሄን የበለጠ አጠናክረው በጋራ ሆኖ መስራት እንዳለባቸው ነው የሚታመነው። የወልቃይት አማራ ማንነትና ወሰን አስመላሽ ኮሚቴም በጥምረቱ ቢካተት የበለጠ ውጤታማ እንደሚሆን ዶክተር ሲሳይ አስተያየታቸውን ሰጥተዋል። የወልቃይት ገዴ የአማራ ማንነት ኮሚቴም ወደዚህ ጥምረት መጥቶ ከነዚህ ኮሚቴዎች ጋር አብሮ ቢሰራ የበለጠ ተደማጭነት ያገኛል፣ የበለጠ ተሰሚነት ይኖረዋል። ጥምረቱንም ያጠናክራን ብዬ አስባለሁ እንጂ በተናጠል ሂዶ የትም የሚደርስ አይመስል የጥምረቱ ጊዜያዊ አስተባባሪ አቶ ኃይለ ሚካኤል እንደሚሉት የማንነት ጥያቄ ያለው ህዝብ ቁጥር እስከ 15 ሚሊዮን ይደርሳል። በዚህ በህዝብ የአማራ ህዝብ ጉዳይ ከክልል ውጭ እንኳን ላይ የተባለው ከ15 ሚሊየን ህዝብ በላይ እንዳለ ይነገራል። አሁን እነዚህ ከክልል ውጭ የሚባሉት ምንድ ናቸው? በወሰና ማነት የተጠየቁን ጥያቄ የሚያካትት ግን አይደለም። ጥራየን አያካትትም። ደራን አያካትትም። መተከልን አያካትትም። ሌሎችም ከደራ ደግሞ እሸዋ አሉ፣ ብዙ አሉ። እሸዋ ላይ ብንጠቅስ አሁን ብዙ አሉ። ሰላሌ የሸዋ አንድ ጠቅላይ ግዛ አውራጃ ነበር፣ ጠቅላይ ግዛት ውስጥ የነበር እና ምናልባት ቢያንስ ቢያንስ አሁን ከተባለው ከ10 እስከ 15 ሚሊየን በላይ ህዝብ ይኖራል ብሎ ብለን ያው እንትን እያለን ያለ ነው። ስራው እየተሰራ ነው። ጽህፈት ቤቱ በጊዜያዊነት ባህር ዳር ላይ የሚከፈት ሲሆን ጥምረቱ ከፖለቲካ ድርጅት እርቆ በሲቪክ ድርጅትነት የሚቀጥል ይሆናል። አለም ነው መኮንን ለዲደብሊው ራዲዮ ባህር ዳር።